የአሜሪካ ድምጽ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

ዩናይት ስቴትሱ ፕሬዚዳንት ጆ ባይደንና የሴኔጋሉ ፕሬዚዳንት ማኪሳል ጽዋቸውን ያነሱበት የትላንቱን የዓለም ዋንጫ ፍጻሜ የተመለከተ ሙሉ ዘገባ በዕለቱ አብይ ርዕስ ይቀርባል። ለአሜሪካ ህዝብ፣ ለዩናይትድ ስቴትስ፣ ለአፍሪካ ህዝብና ወደፊት ለሚኖረን አጋርነት፣ ለተገባው ቃል እባካችሁ ጽዋችሁን ወደ ላይ ከፍ አድርጉ።

ኦን ቢሃፍ ኦፍ አፍሪካ ለአስተናጋጃችን ፕሬዝደንት ጆ ባይደንና ቀዳማዊት እመቤት ጅል ባይደን ክብር፣ ለአሜሪካ ህዝብ ክብርና በአሜሪካና አፍሪካውያን መካከል ያለው ትብብር መጠናከር በአፍሪካ ስም ሁላችሁም ጽዋችሁን እንድታነሱ ጠይቃለሁ።

በዕለቱ አቢሬስ የሚቀርበው ነው። አድማጮች የተመለከታችሁት የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት እንድታድስ እድል የሰጠ ነው ሲል የውጭ ጉዳይ ሚኒስቴር ገልጧል። የዚህም ዝርዝር ደርሶናል ቆየት ብሎ ይቀርባል።

ይህ ጉባኤውን የዛሬ ውሎ ከስፍራው የሚገኙ ዘጋቢዎቻችን ጋር በቀጥታ የምናደርጋቸው ምልልሶችም የሰዓቱን የዓለም ዜና ተከትለው ይቀርባሉ። ሰፋ ያለው ዝግጅታችን ይህንኑ ስነ ስርዓት የተከታተለ ነው። ሐሙስ ታህሳስ 6 2015 ዓ ምት። ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት

ቴክኒክ ምህንድስናው ደግሞ ኦድሬስ ሪገስ ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅ ይታየ። መልካም ምሽት ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችው ቆንጅ ይታየ ነኝ። አጎታቸው ትግራይ ውስጥ በኤርትራ ወታደሮች እንደተገደሉባቸው የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ።

ኮቪድ-19 ወረርሽኝን በሚመለከት ጄኔቫ ላይ በተካሄደ ጋዜጣዊ ጉባኤ ማብቂያ ላይ የተጠየቁት ዶክተር ቴድሮስ ሲመልሱ የአጎቴን መገደል ሰምቼ ከባድ የሐዘን ስሜት ውስጥ ስለነበርኩ ጋዜጣዊ መግለጫውን ልሰርዘው ተቃርቤ ነበር ማለታቸውን ዘገባው ጠቅሷል። ባለፈው ቅዳሜ

አጎቴ በኤርትራ ጦር መገደሉ ተነግሮኛል። እናቴን አናግሬ ነበር። ከባድ ሐዘን ተጭኗታል። ከእኔ ጋር ተመሳሳይ ዕድሜ የነበረው የመጨረሻው ታናሽ ወንድማቸው ነበር። ወጣት አጎት ማለት ነው። ስለዚህ ጥሩ ሁኔታ ላይ አልነበርኩም። ስላገኘኋችሁ ግን ደስ ብሎኛል። ለእኔ እጅግ በጣም አስቸጋሪ ጊዜ ቢሆንም የሰላም ስምምነቱ እንደሚቀጥልና ይህ እብደት እንደሚያበቃ ተስፋ አደርጋለሁ። በነገራችን ላይ መንደር ውስጥ ገብተው የገደሉት እሱም ብቻ አይደለም።

እዚያው መንደር ውስጥ ከ50 በላይ ሰው እንዲሁም በዘፈቀደ ገድለዋል የሰላም ስምምነቱ ሰምሮ ይህ እብደት ይቆማል ብዬ ተስፋ አድርጋለሁ ነገር ግን አሁን ለእኔ ከባድ ጊዜ ነው ከአጎቴ ጋር በዚያው ጥቃት ከ50 የሚበልጡ ሌሎች ሰዎች ተገድለዋል ብለዋል ዶክተር ቴድሮስ ተፈጥሯል ስላሉት አጋጣሚ ዘርዘር አድርገው እንዲያስረዱ የተጠየቁት ዶክተር ቴድሮስ አብረዋቸው እንዳደጉ የጠቆሟቸው አጎታቸው

ትግራይ ውስጥ በሚገኝ መንደር በኤርትራ ወታደሮች ተገድለዋል ከማለት ውጪ የበቀል ጥቃት ሊደርስባቸው ይችላል በሚል ስጋት የመንደሩን ስም ለመግለጽ ፈቃደኛ አለመሆናቸውን ሮይተርስ አክሎ አመልክቷል። ባለፈው ዓመትም ትግራይ ውስጥ በአንድ ቤተ ክርስቲያን ላይ ተፈጽሟል ባሉት የቦምብ ጥቃት አንድ ያጎታቸው ልጅ እንደተገደለ ስፍራውን ሳይጠቅሱ ተናግረዋል። በቅርቡም በኢትዮጵያ መንግስትና በህወሀት መካከል የሰላም ስምምነት የተፈረመ ሲሆን

ከኢትዮጵያ መንግስት የመከላከያ ኃይል ጎን ሆነው የተዋጉት የኤርትራ ኃይሎችና የአጎራባች አማራ ክልል ታጣቂዎች በስምምነቱ ላይ አለመሳተፋቸውን ዘገባው አስታውሷል።

ዶክተር ቴድሮስ ትናንት ረቡ ስላሰሙት ክስ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ እንዳልሰጡት የኢትዮጵያ መንግስት ቃል አቀባይ ለገሰት ሁሉ የሀገሪቱ የጦር ኃይሎች ቃል አቀባይ ኮሎኔል ጌትነት አዳን እና የጠቅላይ ሚኒስትሩ ጽፈት ቤት ቃል አቀባይ ቢለኔ ስዩምን አስተያየት ጠይቆ አለማግኘቱንም ሮይተርስ አክሎ ገልጿል።

በሁለት ትናንሽ ጀልባዎች ባህር አቋርጠው ከፈረንሳይ ወደ እንግሊዝ ሊገቡ ከነበሩ ፍልሰተኞች መካከል ትናንት ረቡዕ አራቱ መሞታቸው ተነግረዋል። ከዚህ በፊትም በደረሰ ተመሳሳይ አደጋ ሰዎች የሞቱ ቢሆንም ከፈረንሳይ የተነሱ ወደ እንግሊዝ የሚጓዙ ፍልሰተኞች አሁንም የባህር ላይ ጉዟቸውን እንደቀጠሉ ሮይተርስ ዘግቧል። አጠር ያለ ዘገባ አለ፣ ደረጀ ደስታ ያቀርበዋል።

በፈረንሳዩ የባህር ዳርቻ የምትኖር ፋቢዮላ ሪካባስ የተባለች የአካባቢው ነዋሪ ትናንት ረቡ ታህሳስ 5 2015 በፍልሰተኞች የተሞሉ ጀልባዎች አካባቢውን ለቀው ሲወጡ አይታለች። ሪካባስ ሕጻናት ጭምር የተሳፈሩባቸው ትናንሾቹ ጀልባዎች ከጠዋቱ ሁለት ሰዓት አካባቢውን ለቀው ሲወጡ ብታይም በሰላም ስለመድረሳቸው ግን እርግጠኛ አይደለችም።

ዛሬ ጠዋት ከባህሩ ጥቃቅኖቹን ሽሪምፕ አሳዎች ለማጥመድ ወደ ባህሩ ሲሄድ በሚያሳዝን ሁኔታ ህጻናትም ጭምር ያሉበት ፍልሰተኞች የተሞሉ ሁለት ጀልባዎችን አይቼ ነበረ። በእውነቱ እጅግ በጣም ያሳዝናል። በሰላም ይደርሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ከሁሉም በላይ አንጀቴን በጣም የበላኝ የጨቅላዎቹ ህጻናት ነገር ነው። እጅግ በጣም የሚያሰቅቅ እና በየቀኑ የሚደረግ ነገር ነው ይሄ።

በእውነት እጅግ በጣም ያሳዝናል። ትናንት ረቡዕ ጧት በረዶ በሆነው የእንግሊዙ የባህር መተላለፊያ ከፈረንሳይ የባህር ዳርቻ የተነሱ ፍልሰተኞችን ጭና ስትጓዝ የነበረች ጀልባ የመስጠሟ ዜና ከተነገረ በኋላ ነበር ሪካባስ ይህን የተናገረችው። በአደጋው አራት ሰዎች መሞታቸውን የብሪታንያ መንግስት አስታውቋል።

የነፍስ አድን ጀልባዎች፣ ሄሊኮፕተሮችና ህይወት አድን ቡድኖች ከፈረንሳይና ብሪታንያ የባህር ኃይል ጋር በመሆን ለአደጋው ምላሽ ለመስጠት እየሰሩ መሆኑ ተነግረዋል። አደጋው የደረሰው ፍልሰተኞችን ወደ እንግሊዝ አስርገው ለማስገባት ሰዎችን በህገወጥ የሚያዘዋውሩ የተደራጁ የውንብድና ቡድኖችን ጉዳይ የእንግሊዙ ጠቅላይ ሚኒስትር ሪክሽ

ሱናክ መንግስት ቅድሚያ ትኩረት በሰጠበት ጊዜ መሆኑ ተመልክቷል። በጉዳዩ ዙሪያ ምርመራ እየተካሄደ መሆኑን የመንግስት ቃል አቀባይ አስታውቋል። ይሄኛው አደጋ የደረሰው ህዳር 2014 ዓ.ም ከባህሩ ላይ መንሳፈፍ በተሳናት ትንሽ ጀልባ ወደ እንግሊዝ ለመግባት ሲጓዙ፣ ህይወታቸውን ያጡ 27 ሰዎች ትልቁ አደጋ ሆኖ ከተመዘገበበት አንድ ዓመት በኋላ ነው።

በመላው ብሪታንያ ባለፈው ሳምንት ውስጥ ቅዝቃዜው እጅግ የበረታ ሲሆን በከፊል የአገሪቱ ክፍል በረዶ ጥሏል። ቅዝቃዜው እጅግ የከበደ ቢሆንም ካለፈው ቅዳሜና እሁድ ወዲህ ብቻ እንኳ ከ500 በላይ የሚሆኑ ፍልሰተኞች አደገኛ ጉዞቸውን በእነዚያ ትናንሽ ጀልባዎች አድርገዋል። በጥቃቅኖቹ ጀልባዎች ጉዞውን የሚያቀናጁት ህገ ወጥ የሰዎች አዘዋዋሪዎች በቅዝቃዜው የደከመውን የባህር ላይ ነፋስና የተረጋጋውን ባህር አጋጣሚ በመጠቀም ብዙ እያተረፉ መሆኑ ተመልክተዋል።

አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። ዩክሬን በዛሬው ዕለት ሩሲያ በደቡቧ ሄርዞን ከተማ ባደረሰችው የመድፍ ድብደባ ሁለት ሰዎች ገላብናለች ስትል ተናገረች። በሌላ በኩል ሩሲያ የዩክሬን ምስራቃዊ ከተማ ዶኔትስክ ላይ ያስቀመጠቻቸው ባለስልጣናቷ የዩክሬን ኃይሎች ጥቃት እንዳደረሱ ተናግረዋል።

ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ በሰብአዊ መብቶች ምክር ቤቱ ጉባኤ ላይ ባሰሙት ንግግር ሩሲያ ዩክሬን ላይ የከፈተችውን ጦርነት ከባድ የዓለም አቀፍ የሰብአዊ መብት ሕግጋት ጥሰት እየፈጸመች ቀጥላበታለች ሲሉ አሳስበዋል።

ባለፈው ሳምንት ዩክሬንን የጎበኙት የሰብአዊ መብት ኮሚሽነሩ 15 ሚሊዮን ዩክሬናውያን ሰብአዊ እርዳታ እንደሚያስፈልጋቸው አመልክተዋል። አያይዘውም ሩሲያ የአየር ድብደባውን የምትቀጥል ከሆነ ሰብአዊ ችግሩ እንደሚባባስ እና የተፈናቃዮችም ቁጥር እንደሚያሸቅብ ገልጸዋል።

ወደ ኮቪድ-19 ዜና ስናልፍ ቻይና የኮቪድ-19 ወረርሽኙ በፍጥነት እያሻቀበ መሆኑ ባመጣባት ስጋት የተነሳ ለቫይረሱ በይበልጥ ተጋላጭ የሆኑ ዜጎቿን ለመክተብ እየተሯሯጠች ነው። ቻይና ላለፉት ሶስት ዓመታት ወረርሽኙን ገቶላት የነበረው ዜሮ ኮቪድ ፖሊሲን ማርገቧን ተከትሎ በበሽታው የሚሞተው ሰው ቁጥር እንደሚያሻቅብ ተንታኞች እየተነበዩ ነው።

የዓለም የጤና ድርጅትም የኮቪድ-19 መከላከያ ክትባት ለ1.4 ቢሊዮኑ ህዝቧ በበቂ ሁኔታ እንዳልተዳረሰ በመግለጽ ስጋቱን አሰምቷል። ዩናይትድ ስቴትስ በበኩሏ ቻይናን እየተባባሰ ያለውን ወረርሽኝ እንድትቆጣጠር ለመርዳት ዝግጁነቷን ገልጻለች። በሌላ ኮቪድ-19 ነክ ዜና የዩናይትድ ስቴትስ ዋይት ሀውስ ቤተ መንግስት የክረምቱ ወራት የኮቪድ-19 ዝግጁነት የሚል ስያሜ የሰጠውን እቅድ

ዛሬ ሐሙስ ይፋ አድርጓል። በመላ ሀገሪቱ በቤት የሚደረግ የኮሮና ቫይረስ መመርመሪያና ክትባት በነጻ ዝግጁ ተደርጓል ብሏል። ዋይት ሀውስ ባወጣው መግለጫ ኮቪድ-19 ከአሁን በፊት እንደነበረው ሁኔታዎችን የሚያቃውስ ደረጃ ላይ ባይሆንም ቫይረሱ ባህሪውን እየቀያየረ አሁንም ቀጥሏል ብሏል። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ባወጣቸው የኋለኞቹ መረጃዎች መሰረት በቅርብ ቀናት

በቫይረሱ የሚያዘው ታሞ ሆስፒታል የሚገባውና ለህልፈት የሚዳረገው ሰው ቁጥር ጨምሯል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሐሙስ 16 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናልፈው።

ፕሬዚዳንት ጆ ባይደን በዩናይት ስቴትስና አፍሪቃ መሪዎች ጉባኤ ላይ ለመካፈል ዋሽንግተን ዲሲ የሚገኙ የአፍሪቃ መሪዎችን ትላንት ማታ የራት ግብዣ አድርገውላቸዋል። ከተመረጡ ጥቂት የአፍሪቃ መሪዎች ጋር በተናጥል በሚያደርጉት ስብሰባ ላይ የተጋበዙ የአፍሪቃ አገራት ዝርዝርንም ይፋ ያደረጉ ሲሆን ጉባኤው ከሚካሄድበት የዋሽንግተኑ የስብሰባ ማዕከል የምትገኘው ስመኝሽ የቆየ አዣንስ ፍራንስ ፕሬስ ዘገባ አካታ ተከታዩን እንዲያቀናብራለች።

ፕሬዚዳንት ጆ ባይደን ትላንት በዋሽንግተን ለተሰበሰቡ በደርዘን የሚቆጠሩ የአፍሪካ መሪዎች በዋይት ሐውስ ባደረጉት የራት ግብዣ ላይ ዩናይትድ ስቴትስ ለአፍሪካ መጪ ዘመን በሙሉ አቅሟ ትሰራለች ሲሉ ተናግረዋል። በጤና በመሠረተ ልማት፣ በቢዝነስ እና በቴክኖሎጂ እያደገች ያለችውን አህጉር ለማገዝ አሜሪካ በቢሊየን የሚቆጠር የመንግስት ገንዘብና የግል መዋለ ንዋይ መመደቧንም አብራርተዋል።

ፕሬዚዳንቱ አፍሪካንና አሜሪካን ለዘላለም የሚያስተሳስራቸውን ግንኙነት አስመልክቶ ሲናገሩም ይህን ብለዋል። ሕዝባችን የሚኖረው አሜሪካና አፍሪካን ለዘላለም በሚያስተሳስረው ረቂቅና ጥልቅ ትስስር መሃል ነው።

በሰንሰለት ታስረው በባህር ዳርቻዎቻችን በኩል እንዲገቡ የተደረጉትንና ለማይታሰብ ጭካኔ የተዳረጉትን ወንዶችና ሴቶች እናስታውሳለን። የሀገሬ የመጀመሪያው ኃጢአት ያዝመን ነበር። ይችን አገር በመገንባትና ከፍ እንድትል በማድረግ በኃላፊነት በመምራት አዳዲስ መንገዶችን የፈነጠቁና በአሜሪካ ውስጥ ላሉ ሁሉም ሰው የተሻለ

የወደፊት ሕይወት የፈጠሩ የእነሱን ትውልዶች እናከብራለን። አፍሪካውያን አሜሪካንን እንደ ሀገር ዛሬ ያለችበት ደረጃ ለማድረስ የከፈሉትን መስዋዕትነት ከማንሳት ባሻገር ዛሬ በአሜሪካ የሚኖረው የአፍሪካ ማህበረሰብም እንዲሁ ለአሜሪካ እድገት ያለውን አስተዋጽኦ ባይደን አንስተዋል። በመጀመሪያው ጥቁር የአሜሪካ ፕሬዝዳንት ባራክ ኦባማ ስር ማገልገላቸውንም አጽንኦት ሰጥተው አስታውሰዋል።

ዛሬ በአሜሪካ የሚኖረውን የአፍሪካ ዳያስፖራ ማህበረሰብም እናከብራለን። በአሜሪካ ያሉ በሚሊዮኖች የሚቆጠሩ ጠንካራ ህዝቦች እንደ አንድ ጥብቅ ቤተሰብ እንኖራለን። እዚህ ላይ የቀድሞ አለቃዬ የነበሩትና ከሳቸው ጎን ሆኜ ለስምንት ዓመታት በማገልገሌ ክብር የሚሰማኝን ባራክ ኦባማና እሳቸው ፕሬዚደንት እያሉ ያስተናግድነውን የመጀመሪያውን የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ማንሳት እፈልጋለሁ።

እንደ መሪ ህዝባችን ያነሳሳናል። በእጃችን ውስጥ ያሉ እድሎችን እንድናይ ይቀሰቅሱናል። አብረን ከሰራን ብዙ የሚቻሉ ነገሮች አሉ። መስማት የሚከብዱንን እውነቶች ይነግሩናል። ይህችን አገር የመሰረቷት ያስቀመጡልንን እሴቶች ጠብቀን እንድንኖር እና ለተሰጠን የተቀደሰ አደራ

ኃላፊነታችንን በብቃት እንድንወጣ ይፈትኑናል። ባይደን አክለው አብሮ መስራት፣ በተለይ ለመጪ ትውልድ የተሻለ ነገር ለማውረስ ያለውን ጥቅምም አስምረውበታል። ለአመታት በፖለቲካና ዓለም አቀፍ ግንኙነት ውስጥ እንዳሳለፈ ሰው እንዳሁን ተስፋ ተሰምቶኛ አያውቅም።

ከልቤ ነው የምናገረው። ስለ ወደፊት የጋራችን የበለጠ ተስፈኛ ሆኜ አላውቅም። ምክንያቱም ደግሞ ሕዝባችን በተለይም ደግሞ በየአገራችን ያሉ ወጣቶች ናቸው በጋራ ጤናማ፣ ደህንነቱ የተጠበቀ የበለጠ እኩል፣ የበለጠ ፍትሃዊ፣ የበለጠ የበለጸገና

ለሁሉም ሰው የበለጠ እድል የተሞላበት ዓለም እንዲኖር ማድረግ እንችላለን። ባይደን በንግግራቸው ማጠቃለያ ላይ በዋይት ሀውስ የተሰበሰቡት መሪዎችና ተጋባዦች ጽዋቸውን እንዲያነሱና ለአዲስ ትብብር መልካም ምኞታቸውን እንዲገልጹ ጠይቀዋል ለአሜሪካ ህዝብ

ለዩናይትድ ስቴትስ ለአፍሪካ ህዝብና ወደፊት ለሚኖረን አጋርነት ለተገባው ቃል እባካችሁ ጽዋችሁን ወደ ላይ ከፍ አድርጉ። ከባይደን በተጨማሪ የአፍሪካ ህብረት የወቅቱ ሊቀመንበርና የሴኔጋል ፕሬዝዳንት የሆኑት ማኪ ሳልም እንዲሁ አፍሪካ ከዩናይትድ ስቴትስ ጋር ለሚኖራት ትብብር ተጋባዦች ጽዋቸውን እንዲያነሱ ጠይቀዋል።

ለአስተናጋጃችን ፕሬዝደንት ጆ ባይደንና ቀዳማዊት እመቤት ጅል ባይደን ክብር፣ ለአሜሪካ ህዝብ ክብርና በአሜሪካና አፍሪካውያን መካከል ያለው ትብብር መጠናከር

በአፍሪካ ስም ሁላችሁም ጽዋችሁን እንድታነሱ ጠይቃለሁ። በዋይት ሀውስ ከተካሄደው የራት ግብዣ በተጨማሪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉባኤው ላይ ለተገኙ የአፍሪካ የውጭ ጉዳይ ሚኒስትሮች የራት ግብዣ አድርገዋል። ብሊንከን በግብዣው ላይ ባደረጉት ንግግር አጋርነት የፕሬዚዳንት ባይደን የአፍሪካ ስትራቴጂ እምብርት ነው ያሉ ሲሆን በተለይ በዓለም ላይ የተደቀኑትን የአየር ንብረት ለውጥ፣ ንጹህ ታዳሽ ኃይል፣ የህብረተሰብ ጤና፣ ኢኮኖሚ ሰላምና

ጥገናና የጸጥታ ጉዳዮችን የሚመለከቱ ችግሮች ለመፍታት የተሻለውና ውጤታማው መንገድ የንግዱን ህብረተሰብ ጥረት ጨምሮ የተቀናጀ ትብብር መሆኑን ተናግረዋል። ዲሞክራሲያዊ ምርጫዎችን ለማራመድና ወሳኝ የጤናና የኃይል እድገትን ወደፊት ለመግፋት አሜሪካ ታማኝ አጋር መሆኗን አስረግጠው እየገለጹ ያሉት ባይደን በሚቀጥሉት ሶስት አመታት 55 ቢሊዮን ዶላር የሚያወጣ መዋለ ንዋይ በአፍሪካ እንደምታፈስ በሳምንቱ መጀመሪያ ላይ አስታውቀዋል

ቢሊዮን ዶላር በላይ ደግሞ በግል ንግድና በመዋለ ንዋይ ትብብሮች ቃል መገባቱን አስታውሰዋል። ፕሬዚዳንት ባይደን በጉባኤው ለአፍሪካ መሪዎች ባደረጉት ንግግር ዩናይትድ ስቴትስ ከአዲሱ የአፍሪካ ህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር ታሪካዊ የመግባቢያ ሰነድ መፈረሟንና ይህም ከዚህ በፊት ያልታየ ያሉትን ከቀረጥ ነጻ እድሎች እንደሚፈጥር ገልጸዋል። በተጨማሪም ሚሊኒየም ቻሌንጅ ኮርፖሬሽን የተሰኘ የአሜሪካ የውጭ እርዳታ ተቋም ለመጀመሪያ ጊዜ በአፍሪካ

መንገዶችን ለመገንባት የትራንስፖርት ወጪን ለመቀነስና በተለይ የባህር በር የሌላቸው ሀገራት በፍጥነት ምርቶችን ለማጓጓዝ የሚያስችላቸው የ500 ሚሊዮን ዶላር ስምምነት ከአፍሪካ መንግሥታት ጋር መፈራረሙንም ይፋ አድርገዋል። አሜሪካ ዲሞክራሲን ለማጠናከር ከአፍሪካ ህብረት ጋር እንደምትሰራ የገለጹት ባይደን መዋለ ንዋይ ለማፍሰስ የሚፈልጉ የአሜሪካዊ ንግድ ተቋማት ወደ አፍሪካ እንዲሄዱ

ብሎም የአፍሪካ ኢኮኖሚ ወደፊት እንዲሻገር መልካም አስተዳደር፣ ጤናማ ማህበረሰብ እና ተመጣጣኝ የኃይል አቅርቦት ወሳኝ መሆናቸውን ተናግረዋል። ለሶስት ቀን በዋሽንግተን ዲሲ እየተካሄደ ባለው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ላይም ባይደን ከተመረጡ የአፍሪካ ሀገራት መሪዎች ጋር የተናጠል ስብሰባ የሚያደርጉ ሲሆን እነዚህ ሀገራት ጋቦን፣ ናይጄሪያ፣ ላይቤሪያ፣ ሴራሊዮን፣ ማዳጋስካር እና ዲሞክራቲክ ሪፐብሊክ ኮንጎ መሆናቸውን ትላንት ይፋ አድርገዋል።

ዩናይትድ ስቴትስ ከቅርብ ጊዜ ወዲህ በሀያላን ሀገራት መካከል ለሚደረገው ፉክክር ቁልፍ የጦር ሜዳ በሆኑት ከሰሀራ በታች በሚገኙ የአፍሪካ ሀገራት መዋለ ነዋይ በማፍሰስ ከቻይና ወደ ኋላ ቀርታለች። በፍጥነት እያደገ በሚሄደው የሕዝብ ቁጥሯ ከፍተኛ የተፈጥሮ ሀብቷና በተባበሩት መንግስታት ከፍተኛ ድምፅ ሰጪ ቡድን ያላት አፍሪካ በዓለም ኃይል አሰላለፍ ቁልፍ ሚና አላት።

በመሆኑም የባይደን አስተዳደር የውጭ ፖሊሲውን ዋና ትኩረት ኢኮኖሚያዊና ወታደራዊ ባላጋራ አድርጎ በሚመለከታት ቻይና ላይ ባተኮረበት ወቅት አፍሪካ ለዩናይትድ ስቴትስ ትልቅ ስትራቴጂካዊ ጠቀሜታ ያላት አህጉር መሆኗን ትቀጥላለች።

አድማጭ ተመልካቾቻችን አሁን በቀጥታ ወደ ጉባኤው አዳራሽ ነው የምናመራው።

እንዳለፉት ሁለት ቀናት ሁሉ ዛሬም የዩናይት ስቴትስ ከፍተኛ አመራሮች ከአፍሪካ መሪዎች ጋር የጋራና የተናጠል ስብሰባዎች ቀጥለዋል። ባልደረቦቻችን ሀብታሙ ስዩምና ስምኝሽ የቆየ በጉባኤው እየተካሄደ ካለበት የዋሽንግተኑ የስብሰባ ማዕከል ይገኛሉ። ከሀብታሙ ልጀምር። ሀብታሙ እንደምን ዋልክ? እንደምንላል አሉላ። እንደምንላችኋል አድማጮቻችን፣ እንዲሁም በኢትዮጵያ ያላችሁ ደግሞ እንደምን

ሀብታሙ የዛሬውን ውሎ የጠቅላላ የጉባኤውን ዋና ዋና ጉዳዮች ጠቅላላ አድርገ ብታጋራል። በጣም አመሰግናለሁ አሉላ። እንግዲህ ከአሉላ የአፍሪካ ህብረት በ2015 ዓ ም ይፋ ያደረገው አጀንዳ 2063 የተባለ ሰነድ አለ። ይሄ ሰነድ ዋነኛ እቅዱና ግቡ አፍሪካ በቀጣዮቹ 50 ዓመታት ውስጥ አሁን ካለችበት ማህበራዊና ኢኮኖሚያዊ ሁኔታ

በማደግ በከፍተኛ ደረጃ ላይ የምትደርስበትን መንገዶች የሚያመላክትና እነዚህ ነገሮች ደግሞ እውን የሚሆኑበትን መላምቶችን የሚያስቀምጥ ነው። ይሄ እቅድ ይሄ አጀንዳ ይፋ ከሆነ በኋላ ዩናይትድ ስቴትስ እውን ይሆን ዘንድ ልታደርገው የምትችለውን

እርዳታና ድጋፍ እንዲሁም ትብብር በሚመለከት ነው የዛሬው ጉባኤና ምክክር የተደረገው። ፕሬዚደንት ጆ ባይደን ናቸው የዛሬውን ጉባኤ የዛሬውን ስብሰባ የከፈቱት። እሳቸው ሀገራቸው ይህ አጀንዳ እውን ይሆን ዘንድ በተለያዩ ዘርፎች ልታደርጋቸው የሚችላቸውን ትብብሮች እንዲሁም ድጋፎች ይፋ

በመሰረተ ልማት በዲሞክራሲ ግንባታ በጸጥታና ሰላም እንዲሁም በሌሎች ጉዳዮች ሀገራቸው ከአፍሪካ ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት በዛሬው ዕለት ይፋ አድርገዋል፣ አረጋግጠዋል። ለአብነት ያክል በቅርብ ዓመታት ውስጥ አፍሪካ እየገጠሟት ያሉ ያልተጠበቁ ችግሮችን ልትጋፈጥባቸው የሚችለውን የፋይናንስ አቅም ለማጠናከር በማሰብ 55 ቢሊዮን ዶላር በቀጣዮቹ ሶስት አመታት ለአፍሪካ

እንዲቀርብ እንደሚደረግ ተናግረዋል። ከዚህ በተጨማሪ ደግሞ በዲሞክራሲ ግንባታ እንዲሁም ደግሞ በእሳቸው አነጋገር ከገጠር እስከ ጠፈር ድረስ የሚደርሱ የቴክኖሎጂ ድጋፎችና ትብብሮችን ለማገዝ የሚረቡ እቅዶችና መርሃ ግብሮች እንደሚተገበሩ ይፋ አድርገዋል በዛሬው ቀን ማለት ነው።

እንግዲህ ሀገራቸው ከዚህ በተጨማሪ ደግሞ አፍሪካ በዓለም አቀፍ የአመራር ሰጭነትና የአስተዳደር ሁኔታ ውስጥ አበይት ሚና ትወጣ ዘንድ ለመደገፍ በጸጥታው ምክር ቤት ውስጥ ያለን የቋሚ ቦታ ጥያቄን እንደምደግፍ እንዲሁም ደግሞ የጂ 20 ሀገራት ውስጥ ቋሚ የውክልና ቦታ እንዲኖራት የሚደረገውን ጥረትም ከኋላ ሆነው ደጀን እንደሚሆኑ ይፋ አድርገዋል። ከሳቸው በኋላ ንግግር ያደረጉት የአፍሪካ ህብረትን

በመወከል የወቅቱ ሊቀመንበር የሆኑት የሴኔጋሉ ማኪሳል ናቸው። እሳቸው የወቅቱ ሊቀመንበር ማኪሳል እንግዲህ የአፍሪካ አህጉር ከዩናይትድ ስቴትስ የሚጠብቁትን ስድስት አበይት ሁኔታዎችን ይፋ አድርገዋል።

የመጀመሪያው የሰላምና ጸጥታ ጉዳይ ነው። የጸረ ሽብር ትግልንም ያካትታል። ይህም በተመለከተ የዩናይትድ ስቴትስን ድጋፍና ትብብር አፍሪካ እንደምትሻ ይፋ አድርገዋል እሳቸው። ከዛ በመቀጠል ደግሞ በፈታኝ የኢኮኖሚ ሁኔታዎች ውስጥ ላሉ ሀገራት የብድር ምሕረትን ጨምሮ ሌሎች ድጋፎች ሊደረጉ እንደሚገቡም ይፋ አድርገዋል እሳቸው። የልማትና ኢንቨስትመንት ትብብርን

ቁርጠኝነትን በተመለከተም የአፍሪካ አህጉር ከዩናይትድ ስቴትስ የሚጠብቀው ሌላ አብይ ጉዳይ እንደሆነ እሳቸው ተናግረዋል። ከዚህ በተጨማሪ ደግሞ እንደሚታወቀው ከዚህ በፊትም በተባበሩት መንግስታት ጉባኤ ላይ እንደተነገረው አፍሪካ በዓለም አቀፍ የአየር ንብረት ለውጥ ምክንያት ከፍተኛ የሆነ ጉዳት እየደረሰባት ስለሆነ ይህንን ለመመከት የሚያበቃ ድጋፍና ትብብር ከዩናይትድ ስቴትስ እንደሚጠበቅም ተናግረዋል።

ሌላው አምስተኛው ጉዳይ ረሃብን ለመዋጋት እንዲሁ የዩናይትድ ስቴትስ የሚና ና መዋጮ እንደሚያስፈልግ ጠቅሰዋል። አካታች ዓለም አቀፍ አስተዳደርን በተመለከተ የአፍሪካን ውክልና ጆ ባይደንም እንደተናገሩት እሳቸው እውን ይሆን ዘንድ የዩናይትድ ስቴትስ ድጋፍ እንዲሁም አብሮነት እንደሚያሻ ተናግረዋል። በስተ መጨረሻ በአንዳንድ ሀገራት ላይ የተጣሉ ማዕቀቦች እንዲነሳ ማኪሳል ጠይቀዋል። አንደኛው ሀገር ዚምባብዌ ናት ለአመታት

የተጣለባት ማዕቀብ ምክንያት የሀገሪቱ ሕዝቦች ከፍተኛ ፈተና ውስጥ እንደወደቁ በመጥቀስ ይሄ ነገር እንዲነሳ ጠይቀዋል። እንዲሁም በመጨረሻ ደግሞ ለማንሳት ያክል አፍሪካን የአፍሪካን እድገትና የአፍሪካን የገበያ ድርሻ የሚፈትኑ አንዳንድ ሕጎችን በመጥቀስ እነሱም ሊሻሻሉና አንዳንዲም ሊወገዱ እንደሚገባ ጠቅሰዋል። በአጠቃላይ እንግዲህ በዩናይትድ ስቴትስና አፍሪካ መሪዎች መካከል የነበረው የዛሬ ንግግርና ጉባኤ ዋነኛ ትኩረቱ ይሄ ነበረ። አሉላ

ሀብታሙ፣ በርካታ ዝርዝሮች የተካተቱበት ስነ ስርዓት ነው የተከታተልከው። ከገጠር እስከ ጠፈር ምናልባትም ብዙ የሚያወያዩ በተከታታይ ቀናትም የተለያዩ ፕሮግራሞችን እንድንሰራ የሚጋብዙ ይመስለኛል። እንግዲህ ክትትሉም ዘገባችሁም ይቀጥላል። አመሰግናለሁ ሀብታሙ። ከጉባኤው ትይዩ የተደረጉትን ሌሎች ስብሰባዎች በተመለከተ ደግሞ ስመኝሽ የቆየ ቆየት ብላ ታቀርብልናለች። መልካም ቀን ሀብታሙ። አመሰግናለሁ አሉላ።

የዜናችን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ተከታዩ ዘገባ ስናልፍ የዩናይት ስቴትስ እና የአፍሪካ መሪዎች ጉባኤ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት እንድታድስ እድል የሰጠ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር አለም መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ጠቅላይ ሚኒስትር አብይ ከዩናይት ስቴትስ ባለስልጣናት ጋር ባደረጉት ውይይት በኢትዮጵያ የሰላም ስምምነት

እንዲደረስ ዩናይትድ ስቴትስ ላደረገችው ድጋፍ ምስጋና ማቅረባቸውን ተናግረዋል። ሁለቱ አካላት የቆየውን የሀገሮቻቸውን ግንኙነት ማደስና ማጠናከር በሚችሉበት ጉዳይ ላይ መወያየታቸውን እንዲሁም ጠቅላይ ሚኒስትሩ ከዓለም አቀፍ የገንዘብ ተቋማት ጋር ያደረጉት ውይይትም ውጤታማ ነው ብለዋል። ኬኔዲ አባተ ተከታትሎታል።

የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ታኅሣሥ 6 በሰጡት መግለጫቸው በዋናነት ከማክሰኞ ጀምሮ በዋሽንግተን ዲሲ በመካሄድ ላይ በሚገኘው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ ትኩረት አድርገዋል። በጉባኤው በመታደም ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና

ሌሎችም የአገሪቱ ከፍተኛ ባለስልጣናት ጋር መነጋገራቸውን ያስታወሱት አምባሳደር መለስ የውይይታቸውን አንኳር ጉዳይም አብራርተዋል። ከሁለትዮሽ አንጻር በኢትዮጵያ መንግስትና በሕወሓት መካከል የተፈረመው ስምምነት አንደኛው የትኩረት ዘርፍ ነበር። ይሄ ስምምነት እንዲደረስ የአሜሪካ መንግስት ላሳየው አጋርነት፣ ትብብር እና ውሳኔ ክቡር ጠቅላይ ሚኒስትሩ ምስጋና አቅርበዋል።

በሁለትዮሽ በኩል በተጨማሪ ኢትዮጵያ የአሜሪካ የረዥም ጊዜ አጋር የረዥም ጊዜ ሸሪክ ሆና እንደቀጠለች እና ይሄ ወዳጅነት የበለጠ ተጠናክሮ በሚቀጥልበት ሁኔታ ላይ ከሁለቱም ባለስልጣኖች ጋር መክረዋል። አሁን ያለው ትውልድ አሁን ያለው አስተዳደር ይህንኑ የበለጠ ማጠናከር እንደሚፈልግ ክቡር ጠቅላይ ሚኒስትሩ ገልጸላቸዋል በአሜሪካ መንግስት በኩል ያለው ምላሽም በጣም አዎንታዊ በጎ እና

ለኢትዮጵያ ያላቸውን ትኩረት ከኢትዮጵያ ጋር ያላቸውን ወዳጅነት እንዲጠናከር ያላቸውን ፍላጎት ያሳየ ተደርጎ መውሰድ ይቻላል። ጠቅላይ ሚኒስትሩ ከዓለም ባንክና ከዓለም አቀፉ የገንዘብ ፈንድ አይኤምኤፍ ጋርም ስኬታማ ውይይት አድርገዋል ያሉት ቃል አቀባዩ፣ የዋሽንግተኑ ጉባኤ የቆየውን የኢትዮጵያና የዩናይትድ ስቴትስ ግንኙነት ለማደስ እድል የፈጠረ እንደሆነም ተናግረዋል። ከአሜሪካ ከፍተኛ ባለስልጣናት በተጨማሪ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት

ከፍተኛ ኃላፊዎችም ጋር እንደዚሁ ውይይት ተደርጓል። ይሄ ውይይት ኢትዮጵያ አሁን የጀመራቻቸውን የዳግም ግንባታና የመልሶ ማቋቋም በተመለከተ የፋይናንስ ድጋፍ የሚገኝበት ሁኔታዎችን ያስተካከለ ነው። ምናልባት ተሰምታችሁታል። የዓለም ባንክ 745 ሚሊዮን የአሜሪካን ዶላር የሚያወጣ የድጋፍ የልማት ድጋፍ ለኢትዮጵያ አለማድረግ ወስኗል። ይህ ትልቅ ስኬት ነው። ብዙ

ጠቃሚ ተደርጎ ሊወሰድ የሚችል ይሄ ጉብኝት ኢትዮጵያ የውስጥ ችግሯን ፈታ በዓለም አቀፍ መድረኮች ያላትን ታሪካዊ ኃላፊነት ለመወጣት የጀመረችበት፣ ሚናዋን መጫወት የጀመረችበት ጊዜ ተደርጎ ሊወሰድ የሚችል ነው። ሁለተኛ ኢትዮጵያና አሜሪካ ለረዥም ጊዜ የቆየ ወዳጅነት አላቸው። በፖለቲካው መስክ፣ በኢኮኖሚ መስክ

በዲሞክራሲ ግንባታ፣ ሽብርን በመወጋት በኩል ለረዥም ጊዜ ከመቶ ዓመት በላይ የዘለቀ ወዳጅነት ያላቸው አገሮች ናቸው። በተለያየ ወቅት የሚገጥሙ የሀሳብ ልዩነቶች እንኳን ቢሆኑ ለዘመናት የዘለቀውን የኢትዮጵያና አሜሪካ ግንኙነት የሚለውጥ አይደለም። ስለዚህ በዚህ ጉብኝት የቆየ ወዳጅነታችንን የበለጠ ለማለስ የበለጠ ለመጠናከር እድል ሰጥቶ የሄደ መድረክ ነው።

ኢትዮጵያ ወደ አጓ ዕድል ተጠቃሚነቷ እንድትመለስ በጉባኤው ላይ ጥያቄ መቅረቡንም ነው አምባሳደር መለስ በዛሬው መግለጫቸው ያነሱት። ይሁን እንጂ ውጤቱ ምን እንደሆነ አልጠቀሱም።

ኢትዮጵያ በሰሜኑ የአገሪቱ ክፍል ካለው ጦርነት ጋር በተያያዘ በቅርቡ ከአጎዋ ድል ተጠቃሚነቷ መታገዷ የሚታወቅ ነው። ይህም በፋብሪካዎች ተቀጥረው የሚሰሩ በሺዎች የሚቆጠሩ ወጣቶችንና ሴቶችን የሚጎዳ ውሳኔ ነው በሚል የኢትዮጵያ መንግስት ተቃውሞውን በማሰማት ላይ ይገኛል። ዛሬ ይጠናቀቃል ተብሎ የሚጠበቀው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ለዚህና መሰል ጥያቄዎች የሰጠው ምላሽ እስካሁን በግልጽ አልታወቀም። ለአሜሪካ ድምጽ ኬኔዲ አባተ።

አዲስ አበባ ኬኔዲ ለዘገባው አመሰግናለሁ አድማጮች አሁንም ወደ ዋሽንግተኑ የመሪዎቹ ጉባኤ አዳራሽ ነው የምንመለሰው

ወደ ጉባኤው አዳራሽ ተመልሰናል። እዚያ ከሚገኙ ባልደረቦቻችን ሁለተኛዋ ደግሞ ስመኝሽ የቆየናት ስመኝሽ፣ እንደምን ዋልሽ? እንደምን ዋልክ አሉላ። እንደምን አመሻችሁ አድማጮች፣ እንዲሁም ተመልካቾቻችን ስመኝሽ። ከዋናው ጉባኤ ሶስተኛ ቀን አጀንዳዎች በተጨማሪ ሌሎች ተጨማሪ ስብሰባዎችም በትይዩ እንደሚካሄዱ ይታወቃልና

ከዚስ በኋላ የሚቀረው ምን ይሆን? አሁን እኩለ ቀን ደርሷል በዋሽንግተን ሰዓት።

ልክ ነው አሉላ እንግዲህ ቀደም ሲል ሀብታሙ እንደገለጸው የዛሬው ዋና የመወያያ አጀንዳ በዲሞክራሲ መልካም አስተዳደር እና የሰብአዊ መብት ጉዳዮችን የሚመለከት ነው እዚህ ጋር መጠቀስ ያለበት ከዚህ ጋር በተያያዘ ምክንያት ብቻ አምስት የአፍሪካ ሀገሮች በዚህ ጉባኤ ላይ አልተጋበዙም ጊኒ ሱዳን ማሊ እና ቡርኪና ፋሶ በህገ መንግስታዊ ባልሆነ ወይም ደግሞ በኃይል መንግስት በመገልበጥ ምክንያት ከአፍሪካ ህብረት የታገዱ ሀገራት ናቸው ኤርትራ

ደግሞ በሀገሯ ውስጥ ባለው የዲሞክራሲና መልካም አስተዳደር ምክንያት ከአሜሪካ ጋራ ዲፕሎማሲያዊ ግንኙነት የሌላት በመሆኑ በዚህ ጉባኤ ላይ አልተሳተፈችም። እንዳልከው ከዚህ ዋና አጀንዳ ጎን ለጎን ሌሎች የተናጠል ስብሰባዎችም በዩናይትድ ስቴትስ ከፍተኛ አመራሮች እና በአፍሪካ መሪዎች መካከል መካሄዱን ቀጥሏል። በዛሬው ዕለትም

የአሜሪካ ምክትል የውጭ ጉዳይ ሚኒስትር ወንዲ ሸርማን ከታንዛኒያ አቻቸው ጋር ባደረጉት ቆይታ በተለይ በመረጃና ኮሚኒኬሽን ቴክኖሎጂ፣ በንግድ፣ በእርሻ፣ በመሳሰሉ ጉዳዮች ላይ ትብብር ማድረግን አንስተው ተወያይተዋል። በተመሳሳይ ከሞሪታኒያ ጠቅላይ ሚኒስትር ጋር በነበራቸው ቆይታም

በተለይ ደግሞ የባህር ላይ ደህንነትን እንዲሁም ደግሞ ድንበር ተሻጋሪ ወንጀሎችን በመቆጣጠር ዙሪያ ተነጋግረዋል። ሞሪታኒያ በዚህ ዙሪያ የምታደርገውን ጥረትም አድንቀዋል። ከአንጎላ የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ ደግሞ በምስራቅ ዲሞክራቲክ ኮንጎ ሰላም ማምጣት በሚቻልበት መንገድ ላይ ተወያይተዋል። ሌላው በዛሬው ዕለት ዩናይትድ ስቴትስ እና ኬንያ

የሲቪል ኒክሌር ትብብርን የሚመለከት የመግባቢያ ሰነድ ተፈራርመዋል። ይህ የትብብር ሰነድ እንግዲህ በሁለቱ ሀገሮች መካከል የኃይል አቅርቦት ደህንነትን እንዲሁም ደግሞ ዲፕሎማሲያዊና ኢኮኖሚያዊ ግንኙነቶችን ማጠናከር የሚያስችል መሆኑ ነው የተገለጸው። አሉላ እንዳልከው ዛሬ አሁን በዋሽንግተን ዲሲ አቆጣጠር እኩለ ቀን ነው። ስብሰባው እስከዛሬ ማታ ድረስ የሚቀጥል ነው የሚሆነው።

በቀሪ ጊዜያቱ በሚቀረው ጊዜ ደግሞ ፕሬዚዳንት ጆ ባይደን ምክትል ፕሬዚዳንታቸው ካማላ ሐሪስ እንዲሁም የአፍሪካ ሕብረት ሊቀመንበርን ጨምሮ ሌሎችን መሪዎች የምግብ ዋስትናን እንዲሁም ሌሎች ዓለም አቀፍ ፈተናዎችን በተመለከተ ንግግር ያደርጋሉ ተብሎ ይጠበቃል። እኛም ወደ ኋላ ላይ እየተመለስን መረጃዎችን ማድረሳችንን እንቀጥላለን።

በእርግጥ ተጨማሪ መረጃዎችን ታደርሱናላችሁ። ስመኝሽ ስራ የበዛበት ቀን ነው። ብዙ ሩጫ አለ። አመሰግናለሁ። ለአሁኑ እንግዲህ በተከታይ ዘገባዎች እንገናኛለን። መልካም ቀን። መልካም ቀን ላንተማ። አሉላ።

ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ደግሞ ከስብሰባ ማዕከል ወደ ስቱዲዮ የሚመልሰን ዘገባ ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በዋሽንግተን ዲሲ የተካሄደ ባለው የዩናይት ስቴትስ የአፍሪካ መሪዎች ጉባኤ ላይ ትላንት ባሰሙት ንግግር በቢሊዮን ዶላር የሚቆጠር ገንዘብ በአፍሪካ ለግልና ለመንግስት ዘርፍ ኢንቨስትመንት እንደሚውል ያስታወቁበትን ይመለከታል።

ፕሬዚዳንቱ ለአፍሪቃ አገራት መሪዎችና ለአህጉሪቱ የንግድ ማህበረሰብ ተወካዮች ባደረጉት በዚህ ንግግራቸው ነበር ዩናይት ስቴትስ ስለምትሰጠው ዳጎስ ያለ የኢንቨስትመንት ወይም መዋለንዋይ ድጋፍ በዝርዝር ያቀረቡት። የአሜሪካ ድምጿ የዋይት ሃውስ ዘጋቢ አኒታ ፓውል ከጉባኤው አዳራሽ የላከችውን ዘገባ እንግዲህ ወልዴ እንዲያዘጋጅቶታል። ፕሬዚደንት ጆ ባይደን የአፍሪካን ስኬት በተመለከተ ከምርራቸው እንደሚያስቡና

አህጉሪቱን ወደ ተሻለ ቦታ ለማድረስ ከበድ ያለ እቅድ እንዳላቸው ተናግረዋል። ለአፍሪካ የኢኮኖሚ ሽግግር፣ መልካም አስተዳደር፣ መልካም ጤናና አስተማማኝና ዋጋው ተመጣጣኝ የሆነ የኃይል አቅርቦት ያስፈልጋል። እነዚህ ነገሮች ኢንቨስት ለማድረግ የሚመጡ ሰዎች እንዲኖሩ የሚሿቸው ነገሮች ናቸው።

አዳዲስ እድሎችን ይስባሉ። አዳዲስ ትብብርንም ይፈጥራሉ። ዩናይትድ ስቴትስ ሁሉን አቀፍ እድገት በአፍሪካ ለማምጣትና በአሜሪካና በአፍሪካ ኩባንያዎች መካከል ዘላቂ የንግድ ግንኙነት እንዲኖር ድጋፍ ለመስጠት ቁርጠኛ ናት። የዩኤስ አፍሪካ የመሪዎች ጉባኤ ትናንት በሁለተኛ ቀን ውለው አሜሪካም ሆነ የአፍሪካ ሀገራት መሪዎች አንገብጋቢና አስፈላጊ ብለው በያዙት ጉዳይ ላይ አተኩሯል። ገንዘብ

በሚቀጥሉ ሶስት ዓመታት ለአፍሪካ 55 ቢሊዮን ዶላር እንደሚሰጥ የአሜሪካ ባለሥልጣናት አስታውቀዋል። ከዚህ ውስጥ አብዛኛው ለጤና እና ከአየር ንብረት ለውጥ ጋር ለተያያዙ ጉዳዮች የሚውል ነው። ባይደን በተጨማሪም ማክሰኞ ዕለት በአሜሪካ እና የአፍሪካ አህጉራዊ ነፃ የንግድ ቀጠና ከተባለው አዲስ ተቋም ጋር እንዲሁም ከሌሎች ወገኖች ጋር የሁለትዮሽ ስምምነት እንደተደረገ አስታውቀው ነበር። ፕሬዚደንቱ እንዳሉት ስምምነቶቹ በዓለም ፈጣን እድገት እያስመዘገበች ላለችው አህጉር

ተጨማሪ የኢኮኖሚ እድገትን ይፈጥራል። እነዚህ ትብብሮች የሚከናወኑት በበይነ መረብ መሆኑንና ለዚህም 350 ሚሊዮን ዶላር ከአፍሪካ ጋር የሚደረግ ዲጂታል ሽግግር ብለው ለጠሩት ሥራ እንዲውል ከአሜሪካ ምክር ቤት ጋር እየተነጋገሩ መሆኑን ፕሬዚደንቱ ጨምረው አስታውቀዋል።

ይህም የአፍሪካ ዲጂታል አውታር አስተማማኝና ደህንነቱ የተጠበቀ እንዲሆን በአፍሪካና በአሜሪካ ኩባንያዎች መካከል የሳይበር ደህንነት አገልግሎት ማቅረብን ይጨምራል። በተመድ የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ለቪኦኤ እንደተናገሩት አሜሪካ የምትሰጠው እርዳታ የአፍሪካ ሀገሮች ሩሲያን ካለማውገዛቸውና ዩክሬንን በመውረሯ ምክንያት ግንኙነት ካለማቋረጣቸው ጋር አይያያዝም።

ሀገሮች ሩሲያን በማውገዝ ድምፅ እንዲሰጡን ብለን እየከፈልናቸው አይደለም። ድምፅ ላለመስጠት የወሰኑትን ሀገሮችንም እያስፈራራን አይደለም። ግን ጥያቄ እያቀረብንላቸው ነው። እሴቶቻቸውን በማንሳት ጥያቄ እያቀረብንላቸው ነው። በትክክለኛው ነገርና በተሳተው መካከል ያለው ተቃርኖን በማመላከት ጥያቄ እያቀረብን ነው።

አዲሱ የሌሶቶ ጠቅላይ ሚኒስትርና በትንሿዋ ደቡብ አፍሪካዊ ሀገር አንድ ቁጥር ባለጸጋ የሆኑት ሳም ማታካኒ ለቪኦኤ እንደተናገሩት ከአፍሪካ ወደ አሜሪካ አንዳንድ ምርቶች ካለቀረጥ እንዲገቡ የሚፈቅደውና የአፍሪካ እድገት ተጠቃሚነት ወይም አገዋ በመባል የሚታወቀው እድል በአስር ዓመት እንዲራዘም የአፍሪካ መሪዎች ይፈልጋሉ ብለዋል።

የአገዋን እድል በአስር ዓመት ለማስረዘም ከህዝብ እንደራሴዎች ጋር በመደራደር ላይ ነን። ምክንያቱም አገዋ ከሶስት ዓመት በኋላ ይቆማል። ስለዚህ ድርድር በማድረግ ላይ ነን። ምክንያቱም ለእኛ እንደ አገር አገዋ በጣም በጣም አስፈላጊ ነው። በደርዘን ከሚቆጠሩ የአፍሪካ መሪዎች ጋር ተመሳሳይ ጉባኤ ከዚህ በፊት የተደረገው ከስምንት ዓመታት በፊት ነበር። የባይደን አስተዳደር ባለስልጣናት እንደሚሉት

እናት አህጉሪቱን ለመርዳት ያላቸው ቁርጠኝነት እንደምንጊዜውም ዛሬም ጠንካራ ነው።

አመሰግናለሁ። እንግዱ አድማጮች፣ አሁን ወደ አገር ውስጥ ዘገባ ነው የምንመለሰው። ከወር በፊት በጅጅጋ ገራድ ወልወል አውሮፕላን ማረፊያ የሶማሌ ክልል ምክር ቤት አባል ከነበሩት ጃዋርያ መሐመድ ኢብራሂም ላይ የግድያ ወንጀል የፈጸመው የፌዴራል ፖሊስ አባል ላይ የሞት ፍርድ መወሰኑን የሶማሌ ክልል አስታወቀ፣ ይላል ተከታዩ ዘገባ። የፋፈን ዞን ከፍተኛ ፍርድ ቤት ባስተላለፈ ውሳኔ

ደስተኛ መሆናቸውን የሟች የቅርብ ጓደኛ ለአሜሪካ ድምፅ መግለጻቸውን ጨምሮ አዲስ ቸኮል ነው ተከታዩን ያደረሰን። ጥቅምት 15 ቀን 2015 ዓ ም ከቀኑ 8 ሰዓት ካርባ ላይ ቤተሰቦቻቸውን ለመቀበል በጅጅጋ ገራድ ዊዶ ላአውሮፕላን ማረፊያ ተገኝተው የነበሩት

የሶማሌ ክልል ምክር ቤት አባሏ ጀዋሪያ መሐመድ ኢብራሂም ላይ ግድያ በፈጸመው ኤፍሬም ጌትነት በተባለ የፌዴራል ፖሊስ አባል ላይ የሞት ፍርድ መወሰኑን የፋፈን ዞን አቃቤ ሕግ አስታውቋል። በፋፈን ዞን አቃቤ ሕግ ጽፈት ቤት የክስ አመሰራረትና ቅሬታ ሰሚ ስራ ሂደት አስተባባሪ አቶ መሐመድ ደቅን ጠቅሶ የሶማሌ ክልል ብዙሃን መገናኛ ግቢ እንደዘገበው

ሰዓቱ መርከት ለበዲ አፈርተን ደቂቆ ጥቅምት 15 ቀን ከቀኑ 8 ሰዓት ከአርባ ደቂቃ ላይ በገራድ ጉዊልዋል አውሮፕላን ማረፊያ የፌዴራል ፖሊስ አባል በነበረው ኤፍሬም ጌትነት ግዛው አሰቃቂ የሆነ ወንጀል ተፈጽሟል። ኤፍሬም እድሜው ሀያ ሁለት ዓመት ሲሆን በፌዴራል ፖሊስ ወንጀል መከላከል የሰለጠነ ነው። በተጠቀሰው ዕለት የታጠቀውን ኤኬ 47 ወይም ክላሽ ተጠቅሞ

ሟች ጀዋሪያ መሐመድ ኢብራሂም ቤተሰቦቻቸውን ለመቀበል በአየር ማረፊያው በተገኙበት ወቅት በጥይት ግድያ ፈጽሞባቸዋል። ሟች የሶማሌ ክልል ምክር ቤት አባልና የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ነበሩ። ከግድያው በተጨማሪም የጀዋሪያ እህት ወይዘሮ አያን መሐመድ ኢብራሂም ላይም ከባድ የአካል ጉዳት ደርሶባቸዋል። አቶ አብድረሺድ መሐመድ ዑመርና አቶ ሁብሳ አዲሱ አይናለም የተባሉ ሌሎች መንገደኞችንም በጥይት አቁስሏል።

መዝገቡን ለማጠናቀቅ አንድ ወር የሚጠጋ ጊዜ ወስዶብናል። በተጠርጣሪው ላይ ክስ ለመመስረትም የኢትዮጵያ ወንጀለኛ መቅጫ ሕግ አንቀጽ 58 539 ንዑስ አንቀጽ 1ና

555 መሰረት በራሱ ተነሳሽነት ያለ ርኅራሄ ግድያ መፈጸሙንና በአንቀጽ 539 እንደተመለከተው ደግሞ በፈጸመው ወንጀል ልክ ቅጣት እንዲበየን ፍርድ ቤቱን ጠይቀናል። ጥፋተኛው ወንጀሉን መፈጸሙን ያመነ ሲሆን ፍርድ ቤቱም በአንቀጽ 141 መሰረት ክሱን እንዲከላከል እድል የሰጠው ቢሆንም መከላከል ሳይችል ቀርቷል። በዚህ መሰረት ፍርድ ቤቱ ያቀረበውን የክስ መዝገብ በጥልቀት ከመረመረ በኋላ

ወንጀለኛው የፈጸመው ግድያ በእሱ ላይ ተፈጻሚ እንዲሆን ፈርዷል። የፋፈን ዞን ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ በተመለከተ የሟጅ ጀዋሪያ የቅርብ ጓደኛ ወይዘሮ ዛህር አብዲ መቼም መሞት የሌለባት ልጅ ነች። ግን የሞተችው ሰው መገደል ፍርድ የሚፈረድበት ማለትም ያው አትሊስት እንትን ነው። ግን ትልቁ የተሰማኝ እንትን ደስታ ነው። ለምን አንድ ሰው የጥፋቱን ምላሽ ማግኘት አለበት

እሷም ብቻ አይደለም የገደለው። ብዙ ችግሮች ነበሩ። እህቷም እግሯ እስከመቆመጥ ደረጃ ደርሳለች። በዛ ድንጋጤ እናቷ ሞታለች። እና ቤተሰቡ ሁሉ ነው በጣም የተረበሸውና ትልቅ እንትን የተባለበት ተሰብሮ አሁን እግሩንም መሄድም አይችሉም አሉ። ብዙ ሰው ነው በሱ ምክንያት የተጎዳው። እና ያው እኔ እንደ ሰው ልታዝን ትችላለ። ያው ሰው ሲሞት ለእሷም እንደሞተች እንዳዝን ነው። ግን እንደ ቅጣት ደግሞ ከሆነ

አትሊስት፣ ያደረገው ድርጊት የሚገባው ነው ብዬ ነው ማምነው። በኢትዮጵያ የሞት ፍርድ ተፈጻሚ የሚሆነው የሀገሪቱ ርዕሰ ብሔር ማለትም ፕሬዚዳንቷ ፈርመው ካጸደቁት ብቻ ነው። የምክር ቤት አባሏ ጀዋሪያ መሀመድ ኢብራሂም በኦክስፋም ኢትዮጵያና ኦክስፋም ኬንያ ይሰሩ ነበር። ቆይቶም በሀገር በቅል መንግስት ያለውን ድርጅት ውስጥ በኃላፊነት ሲሰሩ እንደነበር ያገኘነው መረጃ ያመለክታል። በፖለቲካው መስክም የዶሎ ዞንም በመወከል የክልል ምክር ቤት አባል ሲሆኑ የብልጽግና ፓርቲ ማዕከላዊ ኮሚቴ አባልም ጭምር ነበሩ።

የእርሳቸውን ግድያ ተከትሎ በጅጅጋ በልዩ ልዩ አካባቢዎች ነዋሪዎች ፍትህ ለመጠየቅ ወደ መንገድ የወጡ ሲሆን የጸጥታ ኃይሎችም አስለቃሽ ጭስ ከመጠቀም ደርሰው ነበር። በወጣትነት የእድሜ ክልል ውስጥ ይገኙ የነበሩት ጀዋርያ ምስጉን ስነምግባር ምግባር ያላቸውና ትልቅ ደረጃ ሊደርሱ ይችሉ እንደነበሩ ግድያው በተፈጸመበት ወቅት የአሜሪካ ድምፅ አነጋግሯቸው የነበሩ የጅጅጋ ከተማ ኗሪዎች አስረድተው ነበር። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።

አመሰግናለሁ አዲስ። አድማጮች፣ ተመልካቾቻችን ወደ ተከታዩ ርዕስ እንሻገር። ደግሞ አፍሪካ ለምን አይታ የማታውቀው ቸነፈር ገጠማት ይላል።

አፍሪቃ ከዚህ ቀደም አይታ የማታውቀው የምግብ ቀውስ ገጥሟታል። ቀውሱ ግዙፍና ውስብስብ ነው ሲሉ ዲፕሎማቶች በመናገር ላይ ናቸው። ሁኔታው ባለፈው አንድ ዓመት መባባሱንም ይጠቁማሉ። ግጭቶችና የአየር ንብረት ለውጥ ዋናው ምክንያቶች ናቸውም ይላሉ። ከሮይተርስ ያገኘነውን ይህን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል። ናዲፋ አብዲ ኢሳክ በምግብ እጦት እጅግ የተጎዱትን ሴት ልጆቿን

ሶማሊያ መዲና ሞቃዲሾ ወደሚገኝ ሆስፒታል ለማምጣት ተገዳለች ናዲፋና ቤተሰቧ ወደ ሞቃዲሾ የመጡት በእግራቸው ነበር የሚኖሩበትን ከተማ ከመታው ድርቅና ቸነፈር ለማምለጥ ተስፋ በማድረግ እርሷ እንደምትለው ከልጆቿ ውስጥ ሶስቱ የደም ማነት ስላለባቸው ደም በአስቸኳይ ሊሰጣቸው ይገባል በሆስፒታሉ የምታገለግል ነርስ ናዲፋ በደረሰችበት ቀን አርባ ሁለት የሚሆኑ ሕፃናት በረሃብ ተጎድተው እንደገቡ

ቀደም ባለው ቀን ደግሞ አምሳ ሰባት እንደገቡ ትናገራለች። የተባበሩት መንግስታት ድርጅት እንደሚለው በሶማሊያ ግማሽ ሚሊዮን የሚሆኑ ህጻናት ከቸነፈር ጋር ተፋጠዋል። ይህም ከየትኛውም የዓለም ክፍል ከሚገኝ ሀዝ ትልቁ ነው ተብሏል። ከአምስት አፍሪካውያን አንዱ ማለትም 278 ሚሊዮን የሚሆኑ አፍሪካውያን ካለፈው ዓመት ጀምሮ ረሃብ ገጥሟቸዋል ሲል ተመዳክሎ ዋናው ችግር ግን ገና እየመጣ ነው ሲል አስጠንቅቋል።

በምስራቅ አፍሪካ አራት የዝናብ ወቅቶች ደረቅ ሆነው አልፈዋል። በአስርተ ዓመታት ያልታየ ነው ተብሏል። በሌላኛው የአህጉሪቱ ጫፍ ምዕራብ አፍሪካ ታይቶ የማይታወቅ ዝናብ እየጣለ አካባቢው በጎርፍ ተጥለቅልቋል። ከኮቪድ-19 ወረርሽኝ ወዲህ አፍሪካ የገባችበት ከባድ የዕዳ መጠን የሕዝቡን ኑሮ እያናጋው ነው። የዋጋ ማሻቀብና በዩክሬን ያለው ጦርነት ሁኔታዎችን አባብሷል።

የሕፃናት አድን ድርጅት ዩኒሴፍ የቀጠና ኃላፊ የሆኑት ራኒያ አዳጋሽ በሶማሊያና በአካባቢው ስላለው ችግር ይህን ይላሉ። በአሁኑ ወቅት በሶማሊያም ሆነ በአፍሪካ ቀንድ ያለው ችግር የአየር ንብረት ለውጥ ያስከተለው ቀውስ ነው።

ድርቅ ነው። ነገር ግን በዩክሬን ባለው ጦርነት ምክንያት የምግብ የነዳጅም ሆነ የሌሎች ሸቀጦች ዋጋ በጣም በመጨመሩ የሚያስፈልገንን ለማግኘት ተጨማሪ ገንዘብ ያስፈልገናል። በአህጉሪቱ ግጭቶች በመባባስ ላይ ናቸው። ግጭቶች ሁሌም ሰዎችን ከመኖሪያቸውና ከእርሻቸው በማፈናቀል ረሃብን ያስከትላሉ። በተጨማሪም ግጭቶች እርዳታ እንዳይደርስ ጋሬጣ ይሆናሉ።

ተመድ እንደሚለው በአፍሪካ የተፈናቀሉ ሰዎች ቁጥር ከዚህ በፊት ታይቶ በማያውቅ ደረጃ በተገባደደው የፈረንጆች ዓመት 36 ሚሊዮን ደርሷል። ይህ ቁጥር በዓለም ከተፈናቀሉት አጠቃላይ ሰዎች ቁጥር ግማሽ ያሉ መሆኑ ነው።

ወደ የዓለም ዋንጫ ዘገባ ነው የምናመራው፣ አድማጮች። በድራማዊ ክስተቶች የተሞላው የኳታሩ የዓለም ዋንጫ ወደ ፍጻሜው ተቃርቧል። የምትሃተኛው ሜሲ አርጀንቲናና በአስደናቂ ብቃት ላይ የሚገኘው የባምፔ ፈረንሳይ ለፍጻሜው ጨዋታ ደርሰዋል።

የዓለም ዋንጫው ከክስተት የነበረችው ልዩ ክስተት የነበረችው ሞሮኮ በግማሽ ፍጻሜው እጇን ሰጥታለች። የፊታችን ቅዳሜ ሞሮኮ ከክሮሽያ ጋር ለደረጃ ሲጫወቱ፣ እሁድ ደግሞ የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚል ታሪክ ለመጋራት ስትጫወት አርጀንቲናም ለሶስተኛ ዋንጫ ትፋለማለች። ኬኔዲ አባተ ነው እንደሚከተለው ያቀናበረው።

ከመጀመሪያው ጀምሮ ያልተጠበቁ ክስተቶችን እያስተናገደ የቀጠለው የካታሩ የ2022 የፊፋ የዓለም ዋንጫ ሊጠናቀቅ ሶስት ቀናት ብቻ ቀርተውታል። በምድብ ማጣሪያ የመጀመሪያ ጨዋታዋ በሳውዲ አረቢያ ያልተጠበቀ የሁለት ለአንድ ሽንፈት ያስተናገደችው አርጀንቲና በኮክቧ ሊዮኔል መሲ ተአምራዊ ብቃት ለፍጻሜው መድረስ ችላለች። የሳውዲው ሽንፈት ታዲያ የሀፍረት ሳይሆን የብርታት ምንጭ እንደሆናቸው መሲ ለፍጻሜ ከደረሱ በኋላ በሰጠው አስተያየት ተናግሯል። ምንም እንኳን በመጀመሪያው ጨዋታ

በሳውዲ እንሸንፋለን ብለን ፈጽሞ ባንጠብቅም ለፍጻሜው ለመድረሳችን ግን ቁልፍ ሚና ተጫውቷል፣ ሜሲ ከማክሰኞው ድል በኋላ የተናገረው ነው። አርጀንቲና የ2018 የዓለም ዋንጫ ፍጻሜ ተፋላሚ የነበረችውን ክሮሽያን 3 ለ0 በማሸነፍ ነው ለፍጻሜው የደረሰችው። ባለፉት ሁለት ዙሮች ከመመራት ተነስታ ጃፓንንና ብራዚልን በፍጹም ቅጣት ምት የረታችው ክሮሽያ ከአርጀንቲና ጋር ግን ይህን ድል መድገም አልተቻላትም። ውጤቱን ለመቀልበስ በሁለተኛው የጨዋታ አጋማሽ ያደረገው

ያደረገችው ተደጋጋሚ የማጥቃት ሙከራም ፍሬ ሊያፈራላት አልቻለም። ውጤቱን ተከትሎ የአርጀንቲና ደጋፊዎች የዋና ከተማዋን ቦነስ አይረስ ጎዳናዎችና አደባባዮች አጥለቅልቀው ደስታቸውን ሲገልጹ የሜሲን ስም እያነሱ ሲዘምሩም ውለዋል። ሌላኛውን የፍጻሜ ተፋላሚ ለመለየት ትናንት ረቡዕ የተካሄደው የሞሮኮና የፈረንሳይ ጨዋታ ደግሞ በዓለማችን ታላቅ የእግር ኳስ ውድድር የሞሮኮን ያልተጠበቀ ታሪካዊ ጉዞ የገታ ሆኗል። ፈረንሳይ የአፍሪካንና የአረቡን ዓለም የመጀመ

የመጀመሪያዋን የግማሽ ፍጻሜ ተፋላሚ ሁለት ለዜሮ አሸንፋለች። ገና በአምስተኛው ደቂቃ ቲዮ ሄርናንዴዝ ያስቆጠራት ግብ ሞሮኮዎች ጠንካራውን የተከላካይ መስመራቸውን ጭምር ወደፊት እያንቀሳቀሱ እንዲጫወቱ ያስገደደች ብትሆንም አስደናቂው የማጥቃት ጥረታቸው ግን ውጤታማ አልሆነም። ተቀይሮ የገባው ራንዳል ኮሎ ሙአኒ በሰባ ዘጠነኛው ደቂቃ ያስቆጠራት ግብ ደግሞ የሞሮኮን ተስፋ ያጨለመች ሆናለች። ሁለቱንም የግብ ኳሶች አመቻችቶ ያቀበለው በድንቅ ብቃቱ ላይ የሚገኘው

ወጣቱ የፒኤስጂ አጥቂ ካይሊያን መባፔ ነው። የመጨረሻው ፊሽካ ሲነፋ በጨዋታው ብልጫ የነበረው ቡድናቸው ተሸንፏልና በሺዎች የሚቆጠሩ የአልባይት ስታዲየምን በቀይ ቀለም ያጥለቀለቁ የሞሮኮ ደጋፊዎች ሲያነቡ ታይተዋል። ይሁን እንጂ በቡድናቸው እዚህ ድረስ መጓዝ እጅግ ደስተኛ መሆናቸውን ሻምፒዮኖች እንደሆንን እንቆጥራለን ሲሉ የአትላስ አንበሶቹ ደጋፊዎች ተናግረዋል። የሞሮኮ ተጫዋቾች፣ የቡድኑ አባላትና ደጋፊዎች ለአሰልጣኛቸው ዋሊድ ሬጉራጉይ

ከጨዋታው በኋላ ረዘም ያለና በአድናቆት የተሞላ ጭብጨባ ቸረውታል። የሞሮኮ ጉዞ መላውን ዓለም ያስደነቀ በተለይም የአፍሪካና የአረቡ ዓለም ድጋፍ የተቸረው ነው። ከትናንቱ ውጤት በኋላ በደቡብ ፈረንሳይ ሞምፔልዬ ከተማ በሞሮኮና በፈረንሳይ ደጋፊዎች መካከል በተፈጠረ ግጭት አንድ የ14 ዓመት ታዳጊ ህይወቱን አጥቷል። ታዳጊው የሞተው በመኪና ተገጭቶ መሆኑን ፖሊስ አስታውቋል። በፈረንሳይና በሞሮኮ ደጋፊዎች መካከል የተፈጠረው አለመግባባት በመሃል ከተማዋ ላይ

ለአጭር ጊዜ የቆየ ሲሆን ፖሊስ አስለቃሽ ጭስ በመተኮስ ለማርገብ ሞክሯል። ሞሮኮን ለአርባ ዓመታት ያህል በቅኝ ግዛት የገዛችው ፈረንሳይ ወደ 1.5 ሚሊዮን የሚጠጋ የሞሮኮ ማህበረሰብ አላት። ሞሮኮ በካታሩ 2022 የዓለም ዋንጫ የግማሽ ፍጻሜ ላይ ስትደርስ በፊፋ የዓለም ደረጃዎች ሰንጠረዥ መሪነት ላይ የሚገኙትን ቤልጅየምን፣ ስፔንን እና ፖርቹጋልን እያስወገደች በመጓዝ ነው። ይህም የአፍሪካ ቡድኖች በራስ መተማመን እንደሌላቸው ረዥም ርቀትን መጓዝ አንችልም ብለው እንደሚያስቡ

እንዲም እንዲሁም ስነ ምግባር እንደሚጎድላቸው ሲቀርብባቸው የነበረውን ትችት የሚሰብር እንደሆነ የስፖርት ተንታኞች ገልጸዋል። ከዚህም ባለፈ በውድድሩ ዝቅተኛ ግምት ለሚሰጣቸው ሀገራት የይቻላል መንፈስን የሚፈጥር እንደሆነ ነው የሚገልጹት። የዓለም ዋንጫን አልማ የተጓዘችው ሞሮኮ የዋንጫው ህልሟ ባይሳካም ቅዳሜ ዕለት ከክሮሺያ ጋር ለደረጃ ትጫወታለች። እሁድ ዕለት ደግሞ ፈረንሳይ ከአርጀንቲና የፒኤስጂዎቹ አጥቂዎች ምባፔ ከሜሲ ለዋንጫው ይፋለማሉ። የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ

ሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚል ታሪክ ለመጋራት ስትጫወት አርጀንቲናም ለሶስተኛ ዋንጫዋ ትፋል ማለች የሰባት ጊዜ የባለንዶር አሸናፊው ሜሲ ደግሞ በእግር ኳስ ህይወቱ ያላሳካውን ብቸኛውንና ትልቁን ክብር ለማሳካት የእሁዱን ጨዋታ ይጠብቃል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ልዩ የፕሮግራም ማሳሰቢያ አለን።

በአንድ ወቅት በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገሮች አንዱ የተባለለትን የምጣኔ ሀብት የአሜሪካ ድምፅ የአማርኛ አገልግሎት ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል፣ ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይ

ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ተከታዩ ዘገባ እናልፋለን። የትግራዩ ግጭት ወደ ሰላማዊ ሁኔታ ቢመጣም የኦሮሚያው ተባብሷል ይላል። አሶሼትድ ፕሬስ ነው ያጠናቀረው፣ እንደሚከተለው አቅርበዋለሁ።

በአንድ ወቅት በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገሮች አንዱ የተባለለትን የምጣኔ ሀብቷን ለማንሰራራትና መንግስት በዓለም አቀፉ ሕብረተሰብ የተጣለበትን ማዕቀብ ለማስነሳት ጥረት እያደረገ ባለበት ኢትዮጵያ አንድ አውዳሚ ጦርነት እየከሰመና ሌላው እየከፋ ነው ይላል አሶሺትድ ፕሬስ ያጠናቀረው ዘገባ።

በያዝነው ሳምንት ዋሽንግተን ላይ የተካሄደ ባለው የዩኤስ አፍሪቃ የመሪዎች ጉባኤ ላይ በመሳተፍ ላይ የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በመንግስታቸውና በትግራይ ክልል ባለስልጣናት መካከል የተደረሰውን የሰላም ስምምነት ለማስተዋወቅ ጥረት እያደረጉ ባሉበት እንኳን ሳይቀር በኦሮሚያ ክልል የሚታየው ያለመረጋጋት እየተባባሰ ይመስላል ብሏል።

የ120 ሚሊዮን ህዝብ መኖሪያና በህዝቧ ቁጥር በአፍሪቃ ሁለተኛዋ የሆነችው ሀገር በጎሳ ቡድኖችና በታጠቁ አጋሮቻቸው መካከል በተፈጠረው ውጥረት ክፉኛ እየተናጠች ትገኛለች ያለው የአሶሼትድ ፕሬስ ዘገባ በሀገሪቱ በቁጥራቸው ትልልቆቹ የኦሮሞና የአማራ ብሔረሰቦች በግድያዎቹ አንዱ ሌላውን ተጠያቂ እያደረጉ መሆናቸውንም ይዘረዝራል።

የቴሌኮሙኒኬሽን አገልግሎት ብዙ ጊዜ በሚቋረጥበትና ነዋሪዎች ብንናገር ይደርስብናል የሚሉትን በመስጋት ከመናገር በሚቆጠቡበት በክልሉ በሚፈጸሙ ጥቃቶች የሞቱት ሰዎች ቁጥር በውል ያለመታወቁን የጠቀሰው ዘገባ አያይዞም ለደህንነታቸው በመስጋት ስማቸውን እንዳይገለጽ የጠየቁ በክልሉ የሚኖሩ ሰዎች ባለፉት ሳምንታት የተፈጸመውን አሰቃቂ ጥቃት አስመልክቶ አስተያየታቸውን ያደረሱት መሆኑን አመልክቷል።

በኦሮሚያዋ የኪራሙ ወረዳ ነዋሪ ሆኑ አንድ ማኝ ከኅዳር 15 አንስቶ ከተገደሉት 34 ሰዎች መካከል አባታቸውና ያጎታቸው ልጅ እንደሚገኙበት ተናግረው በኦሮሚያ ክልል መንግስት ስር ያሉ ወታደሮች እንደሚገኙበት የደንብ ልብሳቸውን አይቻለሁ ሲሉ መክሰሳቸውንም ዘግበዋል። ይህ ሁሉ የተጀመረው

በአንድ የአካባቢ ሚሊሻ እና በአንድ የኦሮሚያ ክልል ልዩ ኃይል አባል መካከል በተፈጠረ ግጭት ነው ያሉት አስተያየት ሰጪ፣ ልዩ ኃይሉ የአማራ ማህበረሰብ አባል የሆነውን ሚሊሻ ከገደለ በኋላ ለአንድ ሳምንት የቀጠለ ግድያ ተፈጽመዋል ማለታቸውን ከዚያም በመቶዎች የሚቆጠሩ ሰዎች አካባቢውን ትተው መሰደዳቸውን አመልክተዋል። የኪራሙ ከተማ ነዋሪ የሆኑ የኦሮሞ ተወላጅ በበኩላቸው ፋኖ ተብሎ የሚጠራው የአማራ ታጣቂ ቡድን በሰላማዊ ሰዎች ላይ ጥቃትና ግድያ ፈጽመዋል ሲሉ ይከሳሉ።

ከአስራ ሁለት በላይ አስከሬኖች ማየታቸውንና አራቱን መቅብራቸውንም ይናገራሉ። ይህ የሚሊሻ ቡድን ህዝባችንን እየገደለ መንደሮችን እያቃጠለና ያለንን ሁሉ እየዘረፈ ነው ሲሉ ድጋሳ ፈይሳ የተባሉ ሰው እንደነገሩት የዘገበው አሶሺኤትድ ፕሬስ፣ የመንግሥት ሠራተኛ ፖሊስ፣ ወይም መምህራን ሊሆኑ ይችላሉ ባገኙት ሰው ላይ ይተኩሳሉ ማለታቸውንም አክሏል።

የኦሮሞና የአማራ ብሔረሰብ አባላት ለዓመታት አብረው መኖራቸውን ነገር ግን ከዚህ ቀደም ይህን መሰል ግጭት አይተው እንደማያውቁ መናገራቸውን ጠቅሷል። ባለፉት ጥቂት ሳምንታት በኦሮሚያ ክልል የተከሰተውን አስከፊ እውቀት አስመልክቶ የተናገሩት የጊዳ አያና ወረዳ ምክትል አስተዳዳሪም የአማራ ፋኖ ተዋጊዎችን ተጠያቂ ማድረጋቸውን አሶሼትድ ፕሬስ ዘግቧል። በአካባቢያችን ያሉ ዜጎች እየተገደሉ፣ እየተፈናቀሉና እየተዘረፉ ነው። ይህ ቡድን በጣም የታጠቀ በመሆኑም

መከላከያ ከሌላቸው አርሶ አደሮች አቅም ጋር አይመጣጠንም፣ ያሉት ጌታሁን ቶሌራ ወረዳቸው በአሁኑ ወቅት በአቅራቢያው ከሚገኙ ሌሎች ወረዳዎች የተሰደዱ ቁጥራቸው ሰላሳ አንድ ሺህ የሚደርስ ሰዎችን ማስጠለሉንና አሁንም ከቤት ወደ ቤት እየተዘዋወሩ አስከሬን በማንሳት ላይ መሆናቸውን ይናገራሉ። የፌዴራል መንግስት ባለስልጣናት በኦሮሚያ ስለተፈጸሙ ግድያዎች አስተያየት ለመስጠት ፈቃደኛ ሳይሆኑ መቅረታቸውንና እስካሁንም በግልጽ ያለመናገራቸውን ዘገባው ጠቅሷል።

አያይዞም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሲናገሩ አንዳንድ ጽንፈኛ አመለካከት ያላቸው ጠላቶቻችን ያሏቸው አገሪቱን ለማተራመስ እየጣሩ ናቸው ማለታቸውን ጠቅሶ ጉዳዩን አስመልክቶ ግን ዝርዝር መግለጫ አልሰጡም ብለዋል። የዓለም አቀፍ ቀውሶ የተከታታይ ድርጅት ክራይሲስ ግሩፕ ተንታኝ ዊልያም ዴቪድሰን በበኩላቸው የኢትዮጵያ መንግስት የጸጥታ ኃይሎች የኦሮሞ ታጣቂዎችና የአማራ ሚሊሻዎች ኦሮሚያ ውስጥ እየተፋለሙ ነው ማለታቸውን ዘግበዋል።

ግድያዎቹን በመቃወም ከጥቂት ቀናት በፊት በአንዳንድ አካባቢዎች ሰልፎች ሲካሄዱ

የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ሳምንት ባወጣው መግለጫ ኦሮሚያ ክልል ውስጥ በሚገኙ አስር ዞኖች ውስጥ በመቶዎች የሚቆጠሩ ሰዎች በአሰቃቂ ሁኔታ መገደላቸውን ና በተደጋጋሚም ግድያዎቹ በተፈጸሙባቸው በነኚህ አካባቢዎች የመንግስት ኃይሎች ና እንዲሁም የኦሮሞ ና የአማራ ታጣቂዎች መኖራቸውን ማረጋገጡን ዘግቧል። ይህ በእንዲህ እንዳለ ተቃዋሚ ፓርቲዎች የኢትዮጵያ ሕዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ፓርቲ ና እናት ፓርቲ ለተጎዱት ማህበረሰቦች የተሻለ ጥበቃ እንዲደረግ

ለማድረግ የጠየቁ ሲሆን አንድ የተቃዋሚው የአማራ ብሔራዊ ንቅናቄ አብን ከፍተኛ ባለስልጣን በበኩላቸው የፌዴራል መንግስት ጣልቃ እንዲገባ መጠየቃቸውን ዘግበዋል። የኦሮሞ ፌዴራሊስት ኮንግረሱ ጃዋር መሐመድም በዚህ ወር መጀመሪያ ላይ በሰጠው አስተያየት በኦሮሚያ ኪራሙ፣ ሆሮ ጉድሩ ኪዩና ዋራ ጃርሶ በተባሉ አካባቢዎች 350 ሰዎች መገደላቸውንና

ከ48 ሰዓታት ውስጥ ከአራት መቶ ሺህ በላይ ሰዎች መፈናቀላቸውን መናገሩንም ዘግቧል አሶሽትድ ፕሬስ ዘግቧል። መንግስት ምንም እንዳልተፈጠረ ማስመሰሉን ማቆም አለበት ሲል በፌስቡክ ገጹ ያሰፍረው ጀዋር ጦርነቱ ሰላማዊ ዜጎችን የጨመረ የወል ግጭት እየሆነ ነው፣ በፍጥነት ካልተያዘም ወደ ሁለቱ ክልሎች ሌሎች አካባቢዎችም ሊዛመት ይችላል ማለቱን የአሶሽትድ ፕሬሱ ዘገባ ጠቅሷል።

የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ ከዋና አዘጋጁ ጽዮን ግርማና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። የአሁኑን በዚሁ አበቃን። ሰላም፣ ደህና አደሩ።